የአውሮፓ ህብረት ከኢትዮጵያ ጋር በሰብአዊ መብትና የሕዝብ አስተዳደር ጉዳዮች አብረው የሚሰሩባቸውን ስልታዊ ሁኔታዎች አስመልክቶ ከኢትዮጵያ መንግስት ተቃዋሚዎችና ሌሎች የማህበረሰብ ተቋማት ጋር በቅርቡ ተወያይተዋል። በህብረቱ ልዩ ልዑክ ስታቭሮስ ላምብሪኒዲስ መሪነት በአዲስ አበባ በቅርቡ የተካሄዱት ውይይቶች የሕግ የበላይነት መከበር፣ የእስረኞች ይዞታና መንግስቱ በያዘው ልማታዊ መንግስት በተባለው አቅጣጫ የመጣነ ሀብት ተሳትፎና ተጠቃሚነት ላይ ያተኮረ ነው። ኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችና በሰብአዊ መብት ጉዳይ ላይ አስተያየት የሚሰጡ ጸሐፊዎች ኢትዮጵያ ውስጥ ያለውን የዲሞክራሲና የሰብአዊ መብት ችግር አስረድተናል ይላሉ ሲሆን ግርማ ዝርዝሩን ይዛለች። የአውሮፓ ህብረት ከሶስት ቀናት በፊት ያወጣው መግለጫ የውይይቱን አንኳር ነጥቦች የያዘ ነው። በኢትዮጵያ በተለይ የዜጎች መብትና የአስተዳደር ሁኔታን እንዲሁም ለወጣቶች የስራ ዕድል መፍጠርና በስደትና ፍልሰት ዙሪያ አብሮ ለመስራት የሚያስችሉ የጋራ ማዕቀፎችን በመገንባት ዙሪያ ያተኩራል። የልኡካን ቡድኑን የመሩት የህብረቱን ልዩ ወኪል ስታቭሮስ ላምብሪኒዲስ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝን በተጨማሪ የፌዴራል ጉዳዮች ሚኒስትር ካሳ ተክለብርሃን የአስቸኳይ ጊዜ አዋጁ አጣሪ ኮሚሽን ሊቀመንበር ምክትል ጠቅላይ አቃቤ ሕጉና የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳን ማነጋገራቸው በመግለጫው ተጠቅሷል። በኢትዮጵያ ያለውን የሰብአዊ መብት ይዞታን በተመለከተ ከገዢው ፓርቲ እና ከተቃዋሚ ፓርቲዎች ጋር መነጋገራቸው በመግለጫው ተያይዟል። በዚህ ስብሰባ ከተገኙት መካከል በኢትዮጵያ ትልቁ የተቃዋሚ ፓርቲዎች ጥምረት መድረክ ይገኙበታል። መድረክን ወክለው ከልዑካን ቡድኑ ጋር ከተነጋገሩት መካከልም አንዱ የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ናቸው። ውይይት በርካታ ጉዳዮች መነሳታቸውን ገልጸውልናል። በሀገራችን ውስጥ ስላጋጠሙት ችግሮች በተለይም ደግሞ የዲሞክራሲ ምህዳሩ መጥበብን አስመልክቶ፣ ሰብአዊ መብትን አስመልክቶ ስላሉት የተለያዩ ችግሮች ነው። በተለይም ደግሞ ሰብአዊ መብት ጉዳይ ላይ መንግስት ስለሚወስዳቸው እርምጃዎች እና በእስር ላይ ስለሚገኙ የፖለቲካ እስረኞች ጉዳይ ተነጋግረናል። አቶ ጥሩነህ በተነሱት ጉዳዮች ላይ ፓርቲው ያለውን አቋም በማስረጃም ጭምር እያጣቀሱ በዝርዝር መወያየታቸውን ተናግረዋል። ሌላው ይህ የልዑካን ቡድን ካነጋገራቸው መካከል በእስር ላይ የሚገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ተቀዳሚ ምክትል ሊቀመንበር፣ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር እና በአዲስ አበባ ዩኒቨርሲቲ የረጅም ዓመት የፖለቲካ ሳይንስ መምህር የነበሩት ዶክተር መራራ ጉዲና ጠበቃ አቶ ወንድሙ ይብሳን ነው። አቶ ወንድሙ የልዑካን ቡድኑ የዶክተር መራራን ክስ በተመለከተ ጥያቄዎች እንዳቀረቡላቸው ይናገራሉ። ሶስት ጥያቄዎችን ነው በዋነነት ጠየቁኝ። ህግን በሚመለከት ክሱ ምንድን ነው ነው? ምክንያቱም መንግስትን በስፋት ስናነጋግረው ዶክተር መራራ በሽብርተኝነት ነው የተከሰሰው፣ ከሽብርተኞች ጋር ግንኙነት ፈጥሯል ከሽብርተኞች ጋር እየሰራ ነው ነው ያሉኝና፣ ክሱ ምን ይላል። ከሽብርተኞች ጋር ንክኪ አለው ግንኙነት አለው የሚል ነው የመጀመሪያ ጥያቄያቸው። ወይም በሚመለከት ክሱ የሽብር ክስ እንዳልሆነ ያሳያቸው ክሱን በተጨባጭ ጊዜ የሰጡትን ያሳያቸው። በምንም አይነት ከሽብርተኛ ጋር ግንኙነት የላቸውም። በመሰረተ ሳቸው አምስት መጽሐፍትን ጽፏል። አምስቱ መጻፍቶች ሰላምን የሚሰብኩ ህግ በላይነትን የሚሰብኩ እውነተኛ ዲሞክራሲን እውነተኛ ፌዴራልዝምንና የጋራ ሀገርን እንገባባይ ናቸው። ሌላ ከክሱ ጋር ታይዞ የቀረበባቸው ኦሳ ላይ ያቀረበው ጥናታዊ ጽሁፍ ነው። ሁለት ሺ ስድስት አመተ ምህረት ኦሮሞ ስቴዲ አሶሴሽን ላይ ይሄ ማለት የኢትዮጵያ ህገ መንግስት መሰረት አድርጎ የራሳቸውን ሰላማዊ ፓርት እና በሰላማዊ መንገድ እንደሚታገሉ መሰረት አድርጎ ሁለት ሺ ስድስት አመተ ምህረት ያቀረበውን ነው። ክሱ እንደ ወንጀል አድርጎ ያቀረቡት ያቀረቡት በህጋዊ መድረክ ነው። በአሜሪካ ነገር ውስጥ ነው። ይሄ ኦሳ የሚባለው ህጋዊ ተቋም ነው። ምንም ክሱም ፈጠራ ነው። ፖለቲካዊ ነው። የተጨባጭነት የለውም። ሁለተኛ ደግሞ አብሮት የተከሰሱት ዶክተር ብርሃኑ አቶ ጀዋር፣ ኦሮሚያ ሚዲያ እና እሳት የሚባሉትም የራሳቸው አላማ ያላቸው ናቸው። ከዶክተር መራራ ግንኙነት የላቸውም። አጣምሮና አጠናይተው ዶክተር መራራ እንዳስተባበረ መቅረቡም ተገቢ አይደለም። ስለዚህ በአጭሩ ምንድን ነው እሱ ፖለቲካዊ ነው። ወንጀል አልሰራም። አቶ ወንድሙ አያይዘው ዶክተር መረራን በተመለከተ የሚያውቁትን በሙሉ ካላቸው ማስረጃ ጋር አያይዘው ማስረዳታቸውን ገልጸው በመጨረሻም በቅርቡ ቃሊቲ ማረሚያ ቤት መዛወራቸውንም ጭምር ማስረዳታቸውን ተናግረዋል። በኢትዮጵያ መንግስት በኩል ውይይቱን በተመለከተ የነበረውን ሁኔታ እንዲነግሩን ለመንግስት ኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ጥያቄ አቅርበን ነበር። እንግዲህ ያገኟቸውን ኃላፊዎች ምን እንደተነጋገሩ አጣርተን ብንነግራቸው ይሻላል ጽዮን ምክንያቱም የዚህ የሰብአዊ መብት ጋር የተያያዙ ጉዳዮች በቀጥታ የሚመለከታቸው አካላት ስላሉ ትክክለኛ መረጃ ከነሱ ማግኘት ያስፈልጋል። በሀገር ደረጃ የምንሰራቸው ስራዎች አሉ። ነገር ግን ከነሱ ጋር ደግሞ የሚያገናኙ ንሺዎች ጉዳዮች ምን ላይ እንደተነጋገሩ ግልጽ የሆነ መረጃ ማግኘት አስፈላጊ ነው እና ጊዜ የወስደን መረጃ ስናገኝ ይሰጥሻለሁ። እኛም መንግስት ምላሽ እንደሰጠን የምናቀርብ መሆኑን ገልጬላቸዋለሁ። የህብረቱ የሰብአዊ መብት ልዑክ ቡድን ካነጋገራቸው ኢትዮጵያውያን መካከል በአስቸኳይ ጊዜ አዋጁ ታስረው የተፈቱ የኢንተርኔት ጦማሪያንና ጋዜጠኞች ይገኙበታል። በኢትዮጵያ ስላለው የሰብአዊ መብት አያያዝና ፖለቲካዊ ሁኔታ እንዲሁም አንዳንዶቻችን በእስር ቤት ስለነበረን ቆይታና የእስረኞችን አያያዝ በተመለከተ ከልዑካን ቡድኑ ጋር ተወያይተናል፤ የሚለው በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ ነባራዊ ሁኔታውን ለማስረዳትና በቀጣይ የተሻለ ነገር እንዲመጣ ያስችላል ያልነው ምክረ ሀሳብ አቅርበናል ብሏል። መንግስት የራሱን ተሀድሶ እያደረኩ ነው ይላል። ተያይዞም እንዲሁ ከተቃዋሚ ፖለቲካ ድርጅቶች ጋር ውይይት አድርጌያለሁ ይላል። እነዚህ እነዚህ ነገሮች አሉ፣ ግን እነዚህ ሂደቶች በዋናነት ማሳያ የሆኑ ለውጦችና እና መሻሻሎች አሉ። በመንግስት ብቻ ሊወሰዱ የሚገቡ ለምሳሌ ጸረ ሽብር አዋጅ አለ። አብዛኛውን ሰው ታስራ ያለው ያንን አዋጅ መሰረት በማድረግ ነው እና እሱ የሚሻሻልበት ሂደት ማድረግ እንደገና በዚህ በፖለቲካ ጉዳይ እና አሁንም ጸረ ሽብሩን መሰረት አድርጎ የታሰሩ የፖለቲካ አመራሮች አሉ የጋዜጠኞች አሉ፣ የፖለቲካ አቀንቃኞች የምንላቸው አሉ እና እነዚህን ህጎችም ሆነ በአስቸኳይ ጊዜ አዋጁን መሰረት አድርጎ ያለአግባብ ታስረው ያሉበት ሁኔታ ነው ያለው እና መንግስት በቅድሚያ ሊወስዳቸው የሚገቡ ለውጦች ናቸው። መንግስት ጥልቅ ተሐድሶ እያደረኩ ነው ወይም ደግሞ ለውጥና መሻሻል እያመጣ ነው ብሎ የሚያደርገው ጥረት ህዝብ ታማኝነት እንዲኖረው ከፈለገ ለውጥና መሻሻሉም ከምር እየተደረገ እንደሆነ የሚያሳዩ እርምጃዎች አሉ። እነዚ ነገሮች ካልሆኑ ድረስ እንዲሁ በስብሰባና ና ተሐድሶ ና ለውጥ አድርግ ያለ ብሎ ማለት የት ማደርስን የሚል እምነት ነው ያለን። በዚህ ጉብኝት ወቅት ስታቭሮስ ላምብሪኒዲስ የዓለም አቀፉን የፍልሰት ድርጅት ስራዎች ለመመልከትም ስደተኞች ና ከስደት ተመላሾች ያሉበትን ሁኔታ በጉብኝታቸው አካተዋል። በስተመጨረሻም በኢትዮጵያ የማዕከላዊ ምርመራ ጣቢያ ተገኝተው ጎብኝተዋል። የአስቸኳይ ጊዜ አዋጁን ጨምሮ በጸረ ሽብር አዋጁና በሌሎች ተመሳሳይ ክሶች በእስር ላይ የሚቆዩ ሰዎች ላይ የሚደረጉ ምርመራዎችን አስመልክቶ ከማዕከላዊ ከፍተኛ የእስር ቤቱ ባለስልጣናት ጋር ተወያይተዋል። በእስር ቤቱ የሰቆቃ ይዞታ ይታያል፣ መብቶች አይከበሩም የሚሉ ውንጀላዎችን በገለልተኛ ወገን ማጣራት እንደሚያስፈልግም ለእስር ቤቱ አመራር አስረድተዋል። የአውሮፓ ህብረት ሉክ ስታቭሮስ ላምብሪድስ በኢትዮጵያ ጉብኝታቸው ወቅት በሀገሪቱ ላለፈው አንድ አመት የዘለቁ ሰላማዊ ሰልፎች ያስተጋቧቸውን የአስተዳደር፣ የመብትና የምጣኔ ሀብት ጥያቄዎች አስመልክቶ ጉዳዩ ከሚመለከታቸው አጋራት ጋር ተወያይተዋል። ከዚያም ተከትሎ በሀገሪቱ የታወጀው አስቸኳይ ጊዜ አዋጅ በቁጥጥር ስር የሚገኙ እስረኞች ይዞታና መብትን አስመልክቶም ከአዋጁ አጣሪ ቡድን ቦርድ ጋር ተነጋግረዋል። ቦርዱ በተለይ የእስር ይዞታዎች እንዲሻሻሉ ያቀረባቸው ሀሳቦች ተቀባይነት አግኝተው አፈጻጸሙ እንዲቀላጠፍም ጠይቀዋል። የአውሮፓ ህብረቱ ልዑክ በኢትዮጵያ ላለፉት አስር ዓመታት የተመዘገቡ የምጣኔ ሀብት እድገቶችን አወድሰው በተለይ የፖለቲካና አስተዳደራዊ መሻሻሎች እድገቱን የሚያጸኑ መሰረቶች ናቸው ብለዋል። ወጣቶች እንዳይሰደዱ የትምህርትና የስራ እድልን በሀገር ውስጥ መፍጠር በጋራ የአውሮፓ ህብረትና ኢትዮጵያ የሚሰሩባቸው ስልታዊ ግንኙነቶች ናቸው ብለዋል። ስታቭሮስ ላምብሪዲስ በኢትዮጵያ ጉብኝታቸው